ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥል እንደምናመሻችሁ። የአርብ ህዳር 19 2007 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሻው ሄኖክ ሰማግዜር ነኝ በቀዳሚው ዝግጅት በዚህ ዓመት በሚካሄደው የኢትዮጵያ ብሔራዊ ምርጫ የፖለቲካ ፓርቲዎች የመወዳደሪያ ምልክቶቻቸውን መውሰድ መጀመራቸውን ምርጫ ቦርድ አስታውቋል። በዚህ ሶስት ቀን ውስጥም ሀያ ሁለት የሚሆኑ የፖለቲካ ፓርቲዎች የሚወዳደሩበትን የፖለቲካ መወዳደሪያ ምልክት የወሰዱበት ሁኔታ ነው ያለው። እንግዲህ በሶስት ቀን ውስጥ ይሄ ጥሩ ጅምር ነው ብለን ነው የምናስበው። የምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋ ዱፊሳ ከህዳር 15 እስከ 30 የተቀሩት ፓርቲዎች ምልክቶቻቸውን እንዲወስዱ የጊዜ ሰሌዳ መውጣቱን ገልጸዋል። በሌላ ዜና የኢትዮጵያ መንግሥት በሕገ ወጥ አዘዋዋሪዎች ድንበር የተሻገሩና በተለያዩ የታንዜኒያ እስር ቤቶች የቆዩ 453 ኢትዮጵያውያን ወደ አገራቸው መመለስ ሊጀምሩ እንደሆነ ገልጿል። ዝርዝሩን ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ ዜናውን የማሰማችሁ ሶሎሞን አባተ ነኝ በህገ ወጥ አዘባባሪዎች ተታለው ከሀገር ከወጡ በኋላ በታንዛኒያ እስር ቤቶች ውስጥ ቆይተው እንደነበር የገለጻቸውን አራት መቶ ሀምሳ ሶስት ኢትዮጵያውያን ፍልሰተኞች ወደ ሀገር እየመለሰ እንደሆነ የኢትዮጵያ መንግስት አስታወቀ ናይሮቢ የሚገኘው የኢትዮጵያ ኤምባሲ ዛሬ ባወጣው መግለጫ የመጀመሪያው ተመላሾች ቡድን አባላት የሆኑ 253 ኢትዮጵያውያን ዛሬ አዲስ አበባ ገብተዋል። ማምሻውን ለቪኦኤ መግለጫ የሰጡት በኬንያ የኢትዮጵያ ኤምባሲ የዳያስፖራ ጉዳዮች ሚኒስትር ካውንስለር አቶ መለስ ዓለም የመመለሱ ስራ የተሰራው ከታንዛኒያ መንግስትና ከዓለም አቀፉ የፍልሰት ጉዳዮች ድርጅት አይኦኤም ጋር በመተባበር መሆኑን ጠቁመዋል። እነዚህ ኢትዮጵያውያን ታንዛኒያ ውስጥ አንዳንዶቹ ከአንድ አመት የእስር ጊዜያቸውን የጨረሱ ናቸው። ሌሎቹ በቁጥጥር ስር ብለው በማቆያ የነበሩ ናቸው። አብዛኞቹ ግን የእስር ጊዜያቸውን ሳይጨርሱ ከታንዛኒያ መንግስት ጋር በተደረገ ዲፕሎማሲያዊ የማግባባት ሂደት ምህረት ተደርጎላቸው ወደ ሀገራቸው እንዲመለሱ የሆኑ ናቸው። እድሜያቸው ከአስራ አምስት እስከ ሰላሳ ዘጠኝ አመት አካባቢ የሆኑት እነዚህ ወገኖቻችን በአብዛኛው ከደቡብ ኢትዮጵያ አካባቢ ወደ አካባቢው ተታልለው የሄዱ ናቸው። ብዙ እንግልት ደርሶባቸዋል። አሁን ወደ ሀገራቸው የሚመለስበት ሁኔታ የትኖቻቸው መንግስት ለጉዳዩ በሰጠው ትኩረት ነው ለማለት ነው። ማጣራት ማለት ምን ማለት ነው? ምንድነው ያጣራችሁ ሄዳችሁ? የታንዛኒያ መንግስት የተለያየ ሀገር ስደተኞችን ይይዛል። የኢትዮጵያ አሉ፣ የኬንያ አሉ፣ የኤርትራ አሉ፣ የሶማሌ አሉ። ወደ ሀገር ቤት ስታስገባ መጀመሪያ ኢትዮጵያ የመሆናቸውን የማረጋገጥ የማጣራት ስራ ሰራ። ይሄ አንደኛ፣ የሌላ ሀገር ዜጋ በስተት ወደ ሀገር እንዳታስገባ፣ ሁለተኛ፣ ከዘጠጥታም ጋር በተያያዘ ኢንትሪ ፖይንት መግቢያ በር ከመሆኑ አንጻር ዜግነት የማጣራት ሰው አይቀረም። እኛ በደረስነው መደምደሚያ መሰረት እነዚህ አራት መቶ ሀምሳ ሶስት ኢትዮጵያውያን በሙሉ ኢትዮጵያውያን መሆናቸውን አረጋግጠናል። ከአቶ መለስ ዓለም ጋር የተደረገው ውይይት ሙሉ ቃል በምሽቱ ዝግጅታችን ይቀርባል። የፈረንሳይ ፕሬዚዳንት ፍራንሷ ኦላንድ ለጉብኝት በኢቦላ ወደ ተጠቃችው ጊኒ ገብተዋል። ሚስተር ኦላንድ በኢቦላ የተጠቃችውን ሀገር ጊኒን በዚህ በኢቦላ ወቅት ሲጎበኙ የመጀመሪያው የምዕራብ መሪ መሆናቸው ታውቋል። ፕሬዚደንቱ ከጊኒያውያን መሪዎች ጋር እንደሚወያዩ፣ የሕክምና ተቋማትን እንደሚጎበኙና እንደዚሁም በኢቦላ ላይ እየሰሩ ካሉ ባለሙያዎች ጋር እንደሚመካከሩ ተገልጿል። ፈረንሳይ በጊኒ ላይ አተኩራ ኢቦላ ለመከላከል የ125 ሚሊዮን ዶላር ድጋፍ እያደረገች እንደሆነ ይታወቃል። ናይጄሪያ ውስጥ ካኖ ከተማ ሁለት ከፍተኛ ፍንዳታዎች ደረሱ። ፍንዳታዎቹ የደረሱት አንድ መስጂድ በሚገኝበት አቅራቢያ በሚገኝ ህንፃ ውስጥ እንደሆነ ታውቋል። በህንፃ ውስጥ በርካታ ሙስሊሞች ለጁምዓ ሶላት ተሰብስበው በነበረበት ሰዓት ነው እነዚህ ፍንዳታዎች የደረሱት። በፍንዳታው የደረሰው ጉዳት መጠን ለጊዜው አልታወቀም። ተጠያቂም ወገን አልገለጸም። ራሱን የግብፅን መንግስት ለመጣል የሚታገሉ እስላማውያን ሰላማዊ ሰልፍ ለማድረግ የተዘጋጁ ሳሉ ዛሬ በተጣለ አደጋ ሁለት ከፍተኛ የመንግስት መኮንኖች ተገደሉ። የጦሩ መኮንኖች የተገደሉት ከዋና ከተማዪቱ ካይሮ ወጣ ብሎ በስተሰሜን በሚገኝ ስፍራና በከተማይቱ ውስጥ በተናጠል በተከፈቱ ተኩሶች ሲሆን የጥቃት አድራሾቹ ማንነት አልተገለጸም። ሰልፉ ዛሬ እንዲካሄድ የጠራው የአክራሪና ጽንፈኛ ነው የሚባለው ሳላፊ ግንባር የሚባለው ቡድን ሲሆን እንቅስቃሴውን የሙስሊም ወጣቶች አመፅ ወይም አብዮት ብሎታል። የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ከሙስሊም መሪዎች ጋር ያላቸውን ግንኙነት ለማጠናከር እንደሚሰሩ አስታወቁ። አባ ፍራንሲስ ይህንን ያስታወቁት ዛሬ የጀመሩትን የሶስት ቀናት ጉብኝት ለማድረግ ቱርክ ሲገቡ ነው። ጳጳሱ ከቱርክ ፕሬዚደንት ራሴፕ ታይፕ ኤርዶጋን እና ከኢማም መህመት ጎርሜዝ ጋር በሚያደርጓቸው ውይይቶች ቀዳሚውና ዋናው ጉዳይ የሃይማኖት መቻቻልን በማጠናከር ላይ የሚያተኩር እንደሚሆን ተገልጿል። ቱርክ አብዛኛው ህዝቧ የእስልምና እምነት ተከታይ የሆነባት የአውሮፓ ህብረት አባል ሀገር ነች። ለዜና የያዝነው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ወደ ሄኖክ ልመልሳችሁ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። ለሁለት ሺ ሰባት የኢትዮጵያ ብሔራዊ ምርጫ ባለፉት ሦስት ቀናት 22 የፖለቲካ ፓርቲዎች የመወዳደሪያ ምልክቶቻቸውን እንደወሰዱ ተገለጸ። ከህዳር 15 እስከ 30 ፓርቲዎች ምልክቶቻቸውን እንዲወስዱ የብሔራዊ ምርጫ ቦርድ የጊዜ ሰሌዳ ማስቀመጡም ተገልጿል። የእጩዎችና የመራጮች ምዝገባ እንዲሁም አጠቃላይ ምርጫ ነክ ጥያቄዎችን ይዞ እስክንድር ፍሬው የቦርዱን ጽህፈት ቤት ኃላፊ አቶ ነጋ ዱፊሳን አነጋግሯል። በጣም አመሰግናለን ስለ ጊዜዎች አቶ ነጋ ዱፊሳ የብሔራዊ ምርጫ ቦርድ ጽፈት ቤት ኃላፊና የቦርዱ ጸሐፊ እንግዲህ ከህዳር አስራ አምስት ሁለት ሺህ ሰባት ጀምሮ ፓርቲዎች የመወዳደሪያ ምልክቶቻቸውን መምረጥ እንደሚጀምሩ ይገልጻል። ቦርዱ ያወጣው የጊዜ ሰሌዳ ተጀምሯል ማለት ይቻላል። ይሄ አሁን ፓርቲዎች እየቀረቡ ምልክቶቻቸውን እየመረጡ ነው። አቶ ነጋ፣ አዎ እስክንድር እንዳልከው ከህዳር አስራ አምስት እስከ ሰላሳ ድረስ የፖለቲካ ፓርቲዎች የሚወዳደሩበትን ምልክት ከቦርዱ የሚወስዱበት ጊዜ ነው የተቀመጠው። በዚሁም መሰረት ዛሬ ድረስ ሂደቱ ተጀምሯል። በዚህ ሶስት ቀን ውስጥም ሀያ ሁለት የሚሆኑ የፖለቲካ ፓርቲዎች የሚወዳደሩበትን የፖለቲካ መወዳደሪያ ምልክት የወሰዱበት ሁኔታ ነው ያለው። እንግዲህ በሶስት ቀን ውስጥ ይሄ ጥሩ ጅምር ነው ብለን ነው የምናስበው። እንግዲህ በቀሩት ጊዜያት ውስጥም በተመሳሳይ የቀሩት የፖለቲካ ፓርቲዎች የሚወዳደሩበትን ምልክታቸውን እየቀረቡ ይወስዳሉ ብለን እንጠብቃለን። እንግዲህ ሀያ ሁለት ብለዋል፣ ስንት ፓርቲዎች ናቸው? አቶ ነጋ ለምሳሌ በዚህ በሁለት ሺህ ሰባቱ ሀገር አቀፍ ምርጫ ይሳተፋሉ ተብለው የሚጠበቁት እንግዲህ አሁን እኛ ሰባ አምስት የፖለቲካ ፓርቲዎች አሉ ህጋዊ መንገድ ተመዝግበው እየተንቀሳቀሱ ያሉ። የትኛው የፖለቲካ ፓርቲ በሂደቱ ይሳተፋል፣ የትኛውስ ወደ ሂደቱ አልገባም የምለው ሂደቱ ሲጠናቀቅ የምንገልጸው ይሆናል። ለጊዜው ግን በሶስት ቀን ውስጥ ያለው እንቅስቃሴ ግን ጥሩና አበረታች ነው። በርካታ የፖለቲካ ፓርቲዎች በሂደቱ ይሳተፋሉ ብለን እንጠብቃለን። እዚህ ላይ አቶ ነጋ፣ አንድ ፓርቲ በምርጫ ቦርድ ተገኝቶ ምልክት መረጠ ማለት በምርጫው እንደሚሳተፍ አረጋገጠ ማለት ነው? በእናንተ መለኪያ ለምሳሌ፣ የግድ ላይሆን ይችላል። የሚወዳደሩበትን ምልክት መውሰድ ማለት አንድ ደረጃ ሄዷል ማለት ነው ወደ ሂደቱ ለመግባት ወሳኙና ዋናው ግን አሁን የመወዳደሪያ ምልክት የወሰዱ የፖለቲካ ፓርቲዎች የእጩ ምዝገባ የጊዜ ሰሌዳ ታህሳስ አስራ ስድስት የሚጀምረው ማለት ነው። በዛን እለት ቀርቦ እጩዎቻቸውን ካስመዘገቡ በትክክል በተጨባጭ ወደ ሂደቱ ገብቷል ማለት ይቻላል። ይሄኛው የሚወዳደሩበትን ምልክት መውሰድ የመጀመሪያው ደረጃ ነው ማለት ነው ወደ ሂደቱ ለመግባት የሚያደርጉት እንቅስቃሴ። ከዚህ ጋር በተያያዘ በተለይ አንዳንድ ተቃዋሚ ፓርቲዎች የመወዳደሪያ ሜዳው ምቹ አይደለም በጊዜ ሰሌዳው ላይ ከተቀመጡት የምርጫ ክንውኖች በፊትም በእነዚህ ሁኔታዎች ላይ ምቹ ባልሆኑት ሁኔታዎች ላይ ማለት ነው እንነጋገር ሲሉ ቆይተዋል። ለምሳሌ ገለልተኛ ያልሆኑ የምርጫ አስፈጻሚዎች ተጠርተዋል፣ መንግሥት የተለያዩ ጫናዎች ያደርግብናል የሚሉና ሌሎቹም በእነዚህ ፓርቲዎች የሚቀርቡ ቅሬታዎች ነበሩ። አቶ ነጋ እዚህ ላይ ቦርዱም እነዚህን ሁኔታዎች እንደሚያጣራ ነገሮችን በቸልታ እንደማያይ ሲገልጽ ነው የቆየው እና ምን ላይ ይገኛል ይሄ? አቶ ነጋ፣ እነሱ ያነሱትን ቅሬታ ቦርዱ አንድ በአንድ ይዞ እየሰራበት ይገኛል። የፖለቲካ ፓርቲዎቹ ድጋፍ በሚፈልጉበት አካባቢ ሁሉ እየተንቀሳቀሰ ተገቢውን ድጋፍ ከክልል መስተዳደር ሁሉ ሳይቀር ሊያገኙ በሚችሉበት ሁኔታ ላይ በሰፊው እየሰራ ያለበት ሁኔታ ነው። ስለዚህ የፖለቲካ ፓርቲዎቹ ያነሷቸውን ጥያቄ ቦርዱ በጥንቃቄ ይዘው አንድ በአንድ እየሰራበት ያለበት ሁኔታ ስላለ ከዚህ አኳያ እስካሁን ድረስ የገጠመን ችግር የለም፣ በዚህ አፈጻጸም ዙሪያ ማለት ነው። የመጨረሻ ጥያቄ ያደረገዋለው አቶ ነጋ፣ ጥር አንድ ቀን የመራጮች ምዝገባ በይፋ ይጀመራል ይላል ቦርዱ ያወጣው የጊዜ ሰሌዳ። የካቲት ሰባት ደግሞ የምረቱ እንቅስቀሳ ይጀመራል ይላል እና አንዳንዴ መራጮች ቅስቀሳ በቅስቀሳ ተስበው የበለጠ የመመዝገብ ሁኔታ ይታያል። በፓርቲዎች ወይም በእጩዎች ቅስቀሳ ተስበው ማለት ነው። ቅደም ተከተሉ ግን ለምሳሌ የመራጮቹ ምዝገባ ይቀድማል። ከዛ በኋላ ነው እየምረጡኝ ቅስቀሳ የሚጀመረው እና ሁልጊዜም አሰራሩ እንደዚህ ነው። የተለመደው አሰራር ይሄ ነው ማለት ነው። አቶ ነጋ ለዛ የተመቻቸው ነገር የእጩዎች ምዝገባ ከመራጮች ምዝገባ ቀደም ብሎ ታህሳስ አስራ ስድስት እንዲጀመር ያደረግንበት ሁኔታ አለ። የመራጮች ምዝገባ ከጥር አንድ ትንሽ ከእጩዎች ምዝገባ ዘግየት ብሎ ነው ጀምሮ። ይሄ የሆነበት አንዱ ምክንያት ከፖለቲካ ፓርቲዎች ጋር ስንወያይ የእጩዎች ምዝገባ ቀድሞ መከናወኑ በርካታ መራጮች በሂደቱ እንዲሳቡ ድጋፍ ያደርጋል በሚል እነሱም ከሰጡት አስተያየት ተቀብለን ነው። ያ እንደ ጥሩ ጎን ሊታይ የሚችል ነው። ከዚህ በፊት እንዳውም የነበረው በአብዛኛው የእጩና የመራጮች ምዝገባ በተመሳሳይ ወቅት ነበረ የሚደረገው። በዘንድሮ ግን ከፖለቲካ ፓርቲዎች ጋር ባደረግነው ውይይት የእጩዎች ምዝገባ ትንሽ ቀደም ቢደረግ ጥሩ ነው፣ መራጮችም በሂደቱ ሊሳቡ ይችላሉ የሚል አስተያየት ስለነበረ እሱን ለማካተት በዛ መልኩ ሄደንበታል። የምረጡን ዘመቻ ቅስቀሳ በተመለከተ እሱ ዘወትርም እንደሚደረገው የእጩዎች ምዝገባ ከተጠናቀቀና እጩዎችም ተለይተው የእጩነት መታወቂያ ወረቀት ከያዙ በኋላ ነው ወደ ምረጡን ዘመቻ ወይ ኤሌክሽን ካምፔን የሚገቡትና ይሄ የተለመደ አሰራር ነው። ይሄ ሂደቱን ጠብቆ እጩዎች መታወቂያቸውን ከያዙበት ቀን ጀምሮ ድምፅ መስጫው ሁለት ቀን እስኪቀረው ድረስ የሚቀጥል ይሆናል። ሂደቱ ማለት ነው። ይሄ ያው የተለመደ አሰራር ነው። ይህንን ከፖለቲካ ፓርቲዎቹም በተወያየ ነው የተስማማንበት ነጥብ ነው። ቦርዱም ይህንን ተቀብሎ ያጸደቀው የጊዜ ሰሌዳ ነው። አቶ ነጋ ዱፊሳ የምርጫ ቦርድ ጽህፈት ቤት ኃላፊና የቦርዱ ጸሐፊ እንግዲህ ለስራ ጉዳይ ከአዲስ አበባ ውጭ እየሄዱ መንገድ ላይ ሆነው ነው ይህንን ቃለ ምልልስ የሰጡን። በጣም አመሰግናለሁ በአሜሪካ ድምጽ ሬዲዮ አድማጮች ነው። እኔም አመሰግናለሁ። መረጃው ለህዝባችን ደርስ ስላደረጋችሁ እናመሰግናለን። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። በሕገ ወጥ አዘዋዋሪዎች መሪነት ድንበር ሲያቋርጡ ተይዘው በተለያዩ የታንዛኒያ እስር ቤቶች የቆዩ ኢትዮጵያውያን ስደተኞች ወደ ሀገራቸው መመለስ ሊጀምሩ እንደሆነ የኢትዮጵያ መንግሥት አስታወቀ። የስደተኞቹ ቁጥር 453 እንደሆነ የገለጸው በናይሮቢ የሚገኘው የኢትዮጵያ ኤምባሲ 253ቱ በኅዳር ወር አዲስ አበባ ይገባሉ ተብሎ እንደሚጠብቅ ገልጿል። አብዛኞቹ ወጣቶች ከደቡብ ኢትዮጵያ ተነስተው ወደ ደቡብ አፍሪካ ለመግባት ያለሙ እንደነበረ ይናገራሉ። ባልደረባችን ሰለሞን አባተ በናይሮቢ የኢትዮጵያ ኤምባሲ ወኪልን አነጋግሯል። ጤና ይስጥልኝ፣ አቶ መለስ። እንደምናመሹ ጤና ስጥልኛ፣ ሰለሞን። አድማጮቻችንን ለማስታወስ ያህል ሙሉ ስሞንና ኃላፊነትን ቢነግሩኝ። መለስ አለም ተኬ እባላለሁ። በኬንያ የዳያስፖራ ዘርፍ ኃላፊ ነኝ፣ ሚኒስትር ካውንስለር። አቶ መለስ የኢትዮጵያ ኤምባሲ ኬንያ የሚገኘው ከታንዜኒያ መንግሥት ጋር በመሆን የተወሰኑ ኢትዮጵያውያንን በስደት ላይ የነበሩ ወይም ጉዞ ላይ የነበሩ ወደ ኢትዮጵያ እየመለሰ እንደሆነ መግለጫ አውጥቷል። ኤምባሲ እና እሱን በተመለከተ አጠር ያለ ማብራሪያ ይስጡኝ እስቲ እንግዲህ በሕገወጥ አዘዋዋሪ ተታለው በተለያዩ የታንዛኒያ እስር ቤቶች የቆዩ አራት መቶ ሀምሳ ሶስት ኢትዮጵያውያን ወደ ሀገራቸው መመለስ ተጀምሯል። በዚህም መሰረት በዛሬ ሁለት ሁለት መቶ ሀምሳ ሶስት የሚሆን ኢትዮጵያውያን አዲስ አበባ ይገባሉ ተብሎ ይጠበቃል። ኢትዮጵያውያኑ ወደ ሀገራቸው በሚመመለስ ሂደት የ የፌዴሬሽኑ ጉዳይ ሚኒስቴር መስሪያ ቤት የታንዛኒያ ሀገር ጉዳይ ሚኒስቴር፣ በታንዛኒያ እና አዲስ አበባ የሚገኙ የዓለም አቀፉ የስደተኞች ኮሚሽን ወይም በመንጻረ ቃል አይወይም ምክር ቤት አማካኝነት በተደረገ ስረት የሚካሄድ ነው። ሚስዮናችን ማለትም በኬንያ ስደ ኤምባሲ ወደ ታንዛኒያ በመሄድ የማጣራት እና የጉዞ ሰነድ ዝግጅት አድርጎ እሱን አከናውናል። እነዚህ ኢትዮጵያውያን ታንዛኒያ ውስጥ አንዳንዶቹ ከአንድ ዓመት የስር ጊዜያቸውን የጨረሱ ናቸው። ሌሎቹ በቁጥጥር ስር ብለው በማቆያ የነበሩ ናቸው። አብዛኞቹ ግን የስር ጊዜያቸው ሳይጨርስ ሱ ከታንዛኒያ መንግስት ጋር በተደረገ ዲፕሎማሲያዊ የማግባባት ሂደት መረ ተደርጎላቸው ወደ ሀገራቸው እንዲመለሱ የሆኑ ናቸው። እድሜያቸው ከአስራ አምስት እስከ ሰላሳ ዘጠኝ ዓመት አካባቢ የሆኑት እነዚህ ወገኖቻችን በአብዛኛው ከደቡብ ኢትዮጵያ አካባቢ ወደ አካባቢው ተታለው የሄዱ ናቸው። ብዙ እንግልት ደርሰዋል። አሁን ወደ ሀገራቸው የሚመለሱበት ሁኔታ የትኔታቸው መንግስት ለጉዳዩ በሰጠው ትኩረት ነው ለማለት ነው። ማጣራት ማለት ምን ማለት ነው? ምንድን ነው ያጣራችሁ? ሄዳችሁ እንግዲህ የታንዛኒያ መንግስት የተለያየ ገጽ ስደተኞችን ይይዛል። የኢትዮጵያ አሉ፣ የኬንያ አሉ፣ የኤርትራ አሉ፣ የሶማሌ አሉ። ወደ ሀገር ቤት ስታስገባ መጀመሪያ ኢትዮጵያዊ መሆናቸውን የማረጋገጥ የማጣራት ስራ ሰራ። አንደኛ የሌላ ሀገር ዜጋ በስህተት ወደ ሀገር ታስገባ፣ ሁለተኛ ከዘተስፋም ጋር ተያያዘ፣ ኢንትሪ ፖይንት መግቢያ በመረተ መሆኑ አንጻር ዜግነት የማጣራት ስራ ይካሄዳል። እኛ በደረስነው መደምደሚያ መሰረት እነዚህ አራት መቶ ሀምሳ ሶስት ኢትዮጵያውያን በሙሉ ኢትዮጵያውያን መሆናቸውን አረጋግጠናል። ለመሆኑ የኢትዮጵያ መንግስት እንዴት ነው ወደዚህ ጉዳይ የገባው? ሰዎቹ የወጡት ከኢትዮጵያ ነው፣ የተገኙት የተያዙት ታንዛኒያ ውስጥ ነው። በጥያቄ ነው ወይስ እንዴት እናንተ ልትገቡ ቻላችሁ? ወደ ጉዳዩ እንግዲህ፣ ምንድን ነው ናይሮቢ የሚገኘው ዴርሴንበሲ ከተሰጠው ተልዕኮ አንጻር ዋነኛው በተወክለባቸው ሀገሮች የሚገኙ ዜጎችን ደህንነት መጠበቅ ዋነኛው ኃላፊነቱ ነው። በዚህም መሰረት ከኬንያ፣ ታንዛኒያ ማላዊ መንግስታት ጋር የሰምጠ ግንኙነት አለን እና በዲፕሎማቲክ ቻነል መልዕክት እንለዋወጣለን። በዚህም መሰረት በእነዚህ ሀገሮች ያሉ ወገኖቻችን ካሉ በየጊዜው የማጣራት ስጣ እናካሄዳለን። ስለዚህ ከታንዛኒያ መንግስት የሀገር ጉዳይ ሚኒስቴር በደረሰን መረጃ መሰረት አድርገን ወደ አካባቢው ኦፊሰሮችን አሰማርተን አጋጣሚ ወደዚህ ታንዛኒያ አካባቢ ከሄዱት ኦፊሰሮች አንደኛው የነበር፣ በዛ መሰረት የሚከናወን ነው። ጥያቄህን በደንብ ሰምቸው ከሆነ እና እናንተ ናችሁ ጥያቄውን ያነሳችሁት ወይስ የታንዛኒያ መንግስት ነው ወይስ አይኦኤም ነው? ማን ነው ያነሳው? የኢትዮጵያ መንግስት ወደዚህ ጉዳይ ገብቶ ተሳታፊ እንዲሆን በማጣራቱ ሂደት ውስጥ እና በመመለሱ ሂደት ውስጥ ይሄኛው በ ሁለቱ መንግስታት በነገራችን ላይ የናይሮቢ ኤምባሲ የታንዛኒያን ይሸፍናል። ስለዚህ ከታንዛኒያ መንግስት ጋር ባለን የእለት ተእለት የዲፕሎማሲያዊ ግንኙነት የምናገኘው መረጃ ነው። ስም መረጃ አድርገን ሁለቱ መንግስታት የአይኦኤም የስደተኞች ጉዳይ ስለሚመለከተው በዛ መሰረት የተካሄደ ስምሪት ነው። ለመሆኑ በፈቃደኝነት ነው እነዚህ አራት መቶ ሀምሳ ሶስት ሰዎች እየተመለሱ ያሉት ወደ ሀገራቸው? የመጀመሪያው እንግዲህ በመዘኘው አይኦኤም ወደዚህ ተግባር ከመግባት በፊት የወገኖቻችንን ፍቃድ ይጠየቃል። ለግንዛቤ ረዳህ ዘንድ እነዚህ ሰዎች ሀገራችን ከወጡ ከሶስት ወር እስከ ስድስት ወር በእንግሊዝ ውስጥ የነበሩ ብዙ አካላዊ ጉስቁልና የደረሱት ናቸው። ከህገወጥ አዘዋዋሪዎች ጋር በነበራቸው ግንኙነት የተነገራቸው ህብስተ መና ከሰማይ ይወርዳል የሚለው ነገር የማይጨበጥ መሆኑን ከተረዱ በኋላ ወደ ሀገራቸው በሚፈለገው በሚፈለገው መንገድ መመለስ የሚፈልጉ ዜጎች ናቸው። ቀላል አይደለም። ሲነሱም የከፈሉት ገንዘብ ከአምሳ ሺህ እስከ ሰባ ሺህ ብር የሚደርስ ገንዘብ ነው እየከፈሉ ወጥተዋል የሚለው የኢትዮጵያ ኤምባሲ የናይሮቢ ሪፖርት እንግዲህ ከወገኖቻችን ጋር ባደረግነው የሀሳብ ልውውጥ መረዳት የሚቻለው ከሀምሳ ሺህ እስከ ሰባ ሺህ የሚሆን ገንዘብ ጉዞ አውጥተዋል፣ ግን የጠበቁትን ያህል አላገኙም። በተቃራኒው ከባድ ከባድ ፈተና ነው የገጠማቸው። በህይወታቸውን ያጡ ሰዎች ሁሉ እኮ አሉ። ስለዚህ ይህን ያለው በመግለጫው ላይ አቶ መለስ፣ እነዚህ ከደቡብ ኢትዮጵያ በአብዛኛው ያሉኝ ከሀዲያና ከሆሳና አካባቢ የወጡ ኢትዮጵያውያን ናቸው። ከአስራ አምስት እስከ ሰላሳ ዘጠኝ የሚደርስ እድሜ ላይ ያሉ ሰዎች ናቸው። እና ምንድን ነው እንደዚህ አይነት ሁኔታ የተፈጠረው ካደረጋችሁት ማጣራት የምታውቁት ካለ ለምን ደቡብ ኢትዮጵያ ለምን ሀዲያና ሆሳና አካባቢ ያሉ ናቸው እነዚህ ሰዎች እንደዚህ የወጡት? ወይስ እናንተ ያተኮራችሁት እነሱ ላይ ነው? እንግዲህ በአጋጣሚ የኢትዮጵያ ኤምባሲ ናይሮቢ የሚሸፍነው ወደዚህ ኬንያ፣ ማላዊ፣ ታንዛኒያ አካባቢ ነው። በአጋጣሚ ከወጣቶቹ ጋር ባደረግነው ውይይት፣ ቀደም ሲልም በመረጃ ደረጃ ካለው ነገር ምንድን ነው በርካታ የአካባቢው ተወላጆች የዛ አካባቢ ተወላጆች በአስራ ዘጠኝ ዘጠናዎቹ መጀመሪያ አካባቢ ወደ ደቡብ አፍሪካ በተለያየ መንገድ በመሄድ ሀብት አፍርተዋል። አንዳንዶቹም ወደ ሀገር ቤት ገንዘብ ልከው እንደ ውስን ደረጃ ውስን ደረጃ የሚባል ሁኔታ አንዳንድ ሊታዩ የሚችሉ ለውጦችን አሳይተዋል። ስለዚህ እሱን በማየት የመማለል ይታያል። ይህን ህግ ታዘዎች በዚህ ያማንላቸው ይመስላል። ከዚ በተረፈ ግን ለልጆቹ የሚነገራቸው ነገር ደቡብ አፍሪካ እናደርሳቸዋለን ይባል እንጂ አብዛኛዎቹ የኬንያን ድንበር ገጡ በኋላ ፓስፖርታቸው ተወስዶ፣ የመጓጓዣ ሰነዳቸው ተወስዶ በረሃ ላይ የሚጣሉ ናት ናቸው። አቶ መለስ ከዚህ በፊት ያነጋገርናቸው ኬንያም ዩጋንዳም ያሉ አንዳንድ ኢትዮጵያውያን ስደተኞች የኢትዮጵያ ኤምባሲ በተለይ የኢትዮጵያ መንግስት በፖለቲካ ጉዳይ የሚፈልጋቸውን ሰዎች ወይም በማንኛውም ምክንያት የሚፈልጋቸውን ሰዎች እያፈነ ለመውሰድ ጉዳይ ነው የሚተባበረው፣ ለእኛ ብዙ እገዛ አያደርግልንም። የሚመለሱ ሰዎች በፍቃዳቸው አይደለም የሚመለሱት፣ እየታፈኑ እየተገደዱ በኃይል ነው የሚመለሱት እያሉ ሲከሱ ይሰማል። ይህንን አስተላልፈናል። እኛም በብዙ ጊዜ በተደጋጋሚ በሬዲዮ ጣቢያችን ይሄ አቶ ሰለሞን ያነሳው ነገር ተረተረት ነው። ጥሩ ደራሴ የጻፈው ተረተረት ነው። የኢትዮጵያ መንግስት በፖለቲካ አመለካከቱ ምክንያት የሚያስረው የሚያንገላታው ለስደት የተዛረገውን የሚያሰንበት ምንም ምክንያት የለም። እነዚህ ሰዎች በህገ ወጥ አዘዋዋሪዎች ተታለው ለዚህ ችግር በመዳረጋቸው ከፍተኛ ጉዳት የደረሰባቸው ናቸው። የኢትዮጵያ መንግስት ለዜጎቹ ደህንነት የሚጠነቀቅ ስለሆነ ከፍተኛ ውጭ አሁን አራት መቶ ሀምሳ ሶስት ሰው ወደ ሀገር ሁኔት ለመመለስ ሚሊዮኖች የሚወጡ ሚሊየን ይህንን ወጭ አድርጎ አድርጎ የዜጎቹን ደህንነት ለመጠበቅ እርምጃ የወሰደ መንግስት ነው። ይህንም በማድረጉ ሊመሰገን የሚገባውእና ምንም ከስደተኞች ጋር የሚያያዝ ነገር የለም። ግን በፖለቲካ የሚፈለጉ ሰዎች እየተያዙ አይሄዱም ነው የሚሉኝ። በቅርቡም ተይዘው የሄዱ የኦሮሞ ነጻነት ግንባር ወይም የኦጋዴን ብሔራዊ ነጻነት ግንባር አባላት ወይም መሪዎች ናቸው እየተባሉ ብዙ ጊዜ ክስ የሚሰማበት ጊዜ አለ። እንደውም በቅርቡም ለምሳሌ አሁን የምትለው አሁን የጠቀስከው ድርጅት የፖለቲካ ድርጅት አለ የሚባል ድርጅት መሆኑን አላውቅም። ኬንያ በተመለከተ እንደ ማንኛውም ስደተኛ ወደ ሌላ ሶስተኛ ሀገር መሄድ የሚፈልጉ የተለያዩ ወገኖቻችን አሉ። እነዚህ እንዲሁም ጥቃት ለማድረስ ሳይሆን አስፈላጊው ድጋፍ የሚደረግላቸው መሆኑን ነው። ገንዘብ የሚገባ አቶ መለስ ዛሬ የተመለሱት ሁለት መቶ ሀምሳ ሶስት ኢትዮጵያውያን ናቸው። ገብተዋል ወደ ሀገር ስምንት ሰዓት ከአርባ አምስት ይገባሉ ተብሎ ይጠበቃል። ቀን ገብተዋል ማለት ነው። አሁን በማናግሮት ጊዜ ቀሪዎቹ መቼ ነው የሚመለሱት? ተሽከርካሪዎቹ በሚቀጥሉት ጥቂት ሳምንታት ውስጥ ይመለሳሉ። አቶ መለስ አለም ለሰጡኝ ማብራሪያና ና ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። ተሰለሙ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ በ1431 መካከለኛ ሞገድ የሚያስተላልፍላችሁን የአርብ ምሽት ስርጭት ነው። ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ዓለም አቀፍ ቀይ መስቀል ኮሚቴ አይሲአርሲ በመሳሪያ ግጭትና በአመፅ ኑሯቸው የተናጋ በሚሊዮኖች የሚቆጠሩ ሕዝቦችን ለመታደግ 168 ቢሊዮን ዶላርስ ከፍተኛ እርዳታ ተማጽኗል። ዋና መቀመጫውን በስዊትዘርላንድ ያደረገው ዓለም አቀፉ የሰብአዊ ድርጅት በመካከለኛው ምስራቅ አገሮችና በአፍሪካ አህጉር የእርስ በርስ ግጭቶችና አመፅ ክስተቶች መበራከታቸውን የአካባቢ ጥበቃዎችን በማናጋት ቀድሞም በድህነት ይማቅቁ የነበሩ አገሮችን ልማት ስጋት ላይ ጥሏል ይላል። ይህ በእንዲህ እንዳለ የዓለም የምግብ ፕሮግራም በበኩሉ በዓለም አቀፍ እርዳታ ጥረት የተነሳ ኬንያ ውስጥ የሚገኙ ሶማሌና የሱዳን ስደተኞችን መመገብ ችግር እንደገጠመው መግለጫ ሰጥቷል። ሊሳ ሽላይን ከጄኔቫ ስለ ዓለም አቀፍ ቀይ መስቀል ኮሚቴ እንዲሁም ደግሞ ሻረን በህ ከዚህ ከዋሽንግተን ዲሲ የዓለም የምግብ ፕሮግራም መቀመጫ ላይ ያጠናቀሩትን ዘገባ ትዝታ በላቸው ታቀርባለች። ዓለም አቀፍ የቀይ መስቀል ኮሚቴ በአሁኑ ጊዜ የትጥቅ ትግል የሚካሄዱባቸው ሁኔታዎች ከተለመደው የተለዩ ናቸው ይላል የዓለም አቀፍ ሰብአዊ ድርጅቱ አይሲአርሲ ፕሬዝደንት ፒተር ሞሪየር። በዓለም ላይ አዳዲስ የቀውስ አይነቶችና ነውጠኝነቶች እየተከሰቱ መሆናቸውን ጠቅሰው አብዛኛውን ጊዜም ክልላዊ ይዞታ እንዳላቸው ይናገራሉ። በአሁኑ ጊዜ ልዩ ልዩ ግንባሮችና አቋሞች እየተከሰቱ ስለሆነ በመሳሪያ የሚካሄዱ ግጭቶች በአንድ አገር ውስጥ የተወሰኑ ይሁኑ ወይም ዓለም አቀፍ አንድምታ ይኑራቸው ቀድሞውንም አይታወቅም። እንደዚያም ሆኖ ዓለም አቀፍ የመሳሪያ ግጭት፣ የሀገሮች ውስጥም የእርስ በርስ ግጭቶች፣ ወንጀሎች፣ ማኅበረሰቦች መካከል የሚካሄዱ ግጭቶች ቀድሞ እንደነበሩ ሁሉ ቀጥለዋል። ሞሪየር በሶሪያ ውስጥ የሚካሄደው ጦርነት የእርስ በርስ መሆኑ ከቆመ ቆይቷል ኢራቅን ሊባኖስና ዮርዳኖስን በመጠቅለል ክልላዊ ቀውስ ሆኗል ይላሉ የአክራሪነት በዓለም ላይ መንሰራፋት እሳት ላይ ቤንዚል እንደማርከፍከፍ በመሆን የአመፅ ባህሪዎችንም እያባባሰ መሆኑን ይናገራሉ ሲሪያ ሶሪያ ውስጥ ግጭት ከተጀመረ ወዲህ 200 ሺህ ሰዎች ተገድለዋል። ከዚህ ዓመት መግቢያ ጀምሮ ኢራቅ ውስጥ በግጭት የተገደሉ ሰዎች ቁጥር 9200 ደርሷል። ሶሪያና ኢራቅ የአካባቢዎችና የዓለም አለመረጋጋት ማዕከል ሆነዋል። ዓለም አቀፍ የቀይ መስቀል ኮሚቴ አይሲአርሲ ለሕዝብ እርዳታ ከሚያቀርብባቸው ሀገሮች ሶሪያ ቀዳሚውን ቦታ ትይዛለች። ከዚያ በቅደም ተከተላቸው ደቡብ ሱዳን፣ አፍጋኒስታን፣ ኢራቅ፣ ሶማሊያ፣ ዲሞክራሲያዊት የኮንጎ ሪፐብሊክ፣ በእስራኤል ይዞታ ስር የሚገኙ የፊልስጤም ግዛቶች፣ ማሊ፣ የማዕከላዊት አፍሪካ ሪፐብሊክና ኡክሬን ይገኛሉ። የአይሲአርሲ ፕሬዝደንት ፒተር ሞሪየር አመፅና የእርስ በርስ ግጭት ሕይወት ብቻ ሳይሆን ልማትም ያጠፋሉ ይላሉ። አንዳንድ አነስተኛም ቢሆን የልማት ምርት ያዝ መዘገቡ ያላደጉ አገሮች የዘረጓቸው የጤና ተቋማት፣ የውሃና የንጽህና መዋቅሮች በርስ በርስ ጦርነት ምክንያት የወደሙ መሆናቸውን ይናገራሉ። በዚያም ምክንያት ዓለም አቀፍ የቀይ መስቀል ኮሚቴ አይሲአርሲ በሰብአዊ እርዳታ አቅርቦቱ ግጭቶች የሚካሄዱባቸው ሀገሮች ውስጥ ለሚኖሩ ህዝቦች ደህንነት ትኩረት የመስጠት እቅድ እንዳለውና ሆኖም ለጤና ጥበቃ በተለይም በግጭት ለቆሰሉ የቀዶ ጥገና አገልግሎት የመስጠት ሥራውን እንደሚቀጥል የሰብአዊ ድርጅቱ ፕሬዝዳንት ፒተር ሞሪየር ገልጸዋል። ይህ በእንዲህ እንዳለ የዓለም ምግብ ፕሮግራም ደብልዩ ኤፍ ፒ ከዓለም አቀፍ እርዳታ እጥረት የተነሳ ኬንያ ውስጥ የሰፈሩ የሱዳንና የሶማሊያ ስደተኞችን ለመመገብ እየታገለ መሆኑን ይናገራል። በጣም ብዙ ገንዘብ የሚጠይቁ አዳዲስ ቀውሶች የዓለም ማህበረሰብ ላይ ስለተደቀኑም የምስራቅ አፍሪቃው ሰብአዊ ቀውስ ብጥብጥ እንዳያስነሳ ስጋቱን ገልጿል። በያዝነው ዓመት በግጭቶች ምክንያት በዓለም አቀፍ ደረጃ ከቤት ንብረቱ የተፈናቀለው ህዝብ ቁጥር ከመቼውም ከፍተኛ 52 ሚሊዮን መድረሱን የተባበሩት መንግስታት ድርጅት ገልጿል። በእርስ በርስ ግጭቶች ላይ ደግሞ የምዕራብ አፍሪካ አገሮችን የመታው የኢቦላ ወረርሽኝ ቀውስ ተደርቧል። በኬንያ ብቻ አምስት መቶ ሺህ የሚሆኑ የሶማሊያና የደቡብ ሱዳን ስደተኞች የሚገኙ ሲሆን የዓለም ምግብ ፕሮግራም በለጋሾች እርዳታ እጥረት የተነሳ የሚያቀርብላቸውን ምግብ በግማሽ ለመቁረጥ መገደዱን የድርጅቱ የምስራቅና የማዕከላዊ አፍሪቃ ቃል አቀባይ ቼልሳ መክዳው ተናግረዋል። ከመጋቢት እስከ ጥር ወር ለስደተኞች በምናቀርበው የምግብ እርዳታን በተመለከተ አሁን አሳሳቢ ሁኔታ ውስጥ ነው የምንገኘው። በመሰረቱ ኬንያ ውስጥ ያሉ ስደተኞችን ለመርዳት በወር አስር ሚሊዮን ዶላር ነው የሚያስፈልገን። በሶማሊያ እና በደቡብ ሱዳን ያሉት የፖለቲካ ቀውሶች እስከሚፈቱ ድረስ ይህ እርዳታ በየወሩ መቀጠል አለበት። በምግብ እጥረት የተነሳ ከወዲሁ በስደተኞች ካምፕ ውስጥ የሚታየው ጎሳን መሰረት ያደረገው ውጥረት ግጭቶች እንዳይባባሱ ስጋት መደቀኑን የዓለም ምግብ ፕሮግራም ቃል አቀባይ ተናግረዋል። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ስርጭቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክ እና በትዊተርም ተከተሉን ቪኦኤ አማሃሪክ ብላችሁ። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ25 እና በ30 ሜትር ባንዶች፣ እንዲሁም በናይልሳት በሚተላለፈው ስርጭት እንደገና እንጠብቃቸዋለን። እስከዚያው ፕሮግራሙን ከመራልን ከኃይሉ ታምራት ጋር በመሆን የምሰናበታችሁ ሄኖክ ሰማግዜር ነኝ። መልካም ምሽት።